ቡሩንዲ ውስጥ በመንግስት የሚታገዙ ታጣቂዎች በፕሬዚደንቱ ፒየር ንኩሩዚዛ ተቃዋሚዎች ላይ የከፈቱት የሽብር ዘመቻ እየተባባሰ እየተስፋፋ መምጣቱ በብርቱ ያሳሰባቸው መሆኑን የተባበሩት መንግስታት የሰብአዊ መብቶች ጉዳይ ከፍተኛ ኮሚሽነር ተናገሩ። ሊሳ ሽላይን ከጄኒቫ ለቪኦኤ ዘግባለች። ትዝታ በላቸው ታቀርበዋለች። በማህበራዊ ብዙሀን መገናኛ ላይ የሚዘዋወሩ የቪዲዮ ምስሎች የሰቆቃ ዘመቻውን ሰቅጣጭነት በግልጽ እንደሚያሳዩ የተባበሩት መንግስታት የሰብአዊ መብቶች ጉዳይ መስሪያ ቤት አስታውቋል። የከፍተኛ ኮሚሽነሩ ዛይድ ራአድ አልሁሴኒ ቃል አቀባይ ሩፐርት ኮልቪል ከአንድ መቶ በላይ የሚሆኑ በመንግስት የሚታገዙ የኢምቦንራኩሩ ወጣት ሚሊሻ አባላት ለግጭት ህዝብን ሲያነሳሱ የሚያሳይ ቪዲዮ በምሳሌነት ጠቅሰዋል። ወጣቶቹ ተቃዋሚዎቻቸው እነርሱን መሳይ ኢምቦራኩሮዎችን እንዲወልዱ ማስረገዝ አሊያም መገደል እንዳለባቸው ሲናገሩ ይሰማል ብለዋል። እነዚህ አሸባሪ ወጣቶች የሚያሰሙት አስገድዶ የመድፈር ዘግናኝ ዛቻ በአብዛኞቹ የቡሩንዲ ግዛቶች እጅግ አስደንጋጭ ፍርሃትን ያቀጣጠለ ነው። ቪዲዮው የተደራጀውን ሚሊሻ ጥቃት ፈርተው አገር ጥለው የተሰደዱ የነገሩንን የሚያረጋግጥ ነው። ቪዲዮው ለመጀመሪያ ጊዜ ሲታይ ገዢው ፓርቲ ሲኤንዲዲ ኤፍዲዲ ከብሩንዲ ውጭ የተቀረጸ የሐሰት ወሬ ነው ነበር ያለው። ፓርቲው የቪዲዮው ይዘት እውነት መሆኑን ካረጋገጠ በኋላ ደግሞ በሰልፉ ላይ ወጣቶቹ ያሰሙት ዜማ የፓርቲውን ሞራል ወይንም ሪዮተ ዓለም የማይመጥን ነው ነው ያለው። የሆነ ሆኖ ኮልቪል ባለፈው መጋቢት 27 የወጣው ቪዲዮ የሚያሳየው አንድ የተለየ ክስተት ሳይሆን እጅግ በስፋት ከሚካሄደው የሕዝብ መብት ጥሰት በጣም ትንሿን ነው ብለዋል። የተባበሩት መንግስታት የሰብአዊ መብት ኮሚሽን ቃል አቀባይ ኮልቪል መስሪያ ቤታቸው ሴቶችን አስገድዶ መድፈርና ተቃዋሚዎቻቸውን ለማጥቃት የሚያነሳሱ በብሩንዲ ዙሪያ የተካሄዱ የስምንት ትላልቅ ሰልፎችን ቪዲዮ ማግኘቱን ተናግረዋል። በዚህ የሽብር ዘመቻ በተካሄደባቸው አንዳንድ ሰልፎች ላይ ከፍተኛ የመንግስት ባለስልጣናትም እንደተገኙ የገለጹት ኮልቪል በብሩንዲ አስገድዶ መድፈር ተቃዋሚን ማሰቃየትና ሌሎች የሰብአዊ መብት ጥሰቶች እንደቀጠሉ ለቪኦኤ ገልጸዋል። Some of the reports of torture are pretty, pretty horrendous. Um, አንዳንዶቹ የሰቆቃ ዘገባዎች እጅግ የሚሰቀጥጡ ናቸው። ሰዎችን በጋለ ስለት ማቃጠል፣ ከፊል ሰውነታቸው ላይ አሲድ መርጨት፣ በጠመንጃ ሰደፍ ጥርሶችን ማርገፍ፣ የወንድ ብልቶችን መቀጥቀጥ በጣም በጣም አሰቃቂ ድርጊቶች ናቸው። የቡሩንዲ ጸጥታ አስጠባቂ ኃይሎችም ተቃዋሚዎች ላይ ሰቆቃ በመፈጸሙ ተግባር እንደተሳተፉ መረጃ አለን ብለዋል ኮልቪል። የተባበሩት መንግሥታት የሰብአዊ መብት ኮሚሽነር ዚያድ ራአድ አልሁሴኒ ሁሴኒ የቡሩንዲ ባለስልጣናት ይህንን የጥላቻና የጥቃት ኢሰባዊ አድራጎት በፍጥነት እንዲያቆሙና እርምጃውንም እንዲያወግዙ ጥሪ አድርገዋል።